አካባቢውን እያተራመሰች ያለችው ኢትዮጵያ እንጂ ኤርትራ አይደለችም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ጽሕፈት ቤት ዲሬክተር አስታውቀዋል። ዲሬክተሩ አቶ ጸሐዬ ፋሲል ዛሬ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ ኢትዮጵያ የራሷን የውስጥ ችግሮች ለመሸፈን ስትል የምታሰማው ፉከራ ነው። ኤርትራ ለአካባቢው መረጋጋት እየጣረች ያለች አገር ነች ነው ያሉት። ሰለሞን አባተ ነው ያወያያቸው። አቶ ጸሐዬ ፋሲል ጤና ይስጥልኝ፣ እንደምናመሽው። ጤና ስጥልኝ፣ እንደምናመሻችሁ። አቶ ጸሐዬ በቅድሚያ እስቲ ሙሉ ኃላፊነቶን ይንገሩን፣ ከአድማጮቻችን ጋር ያስተዋውቁልኝ። ኦኬ ስሜ ጸሐዬ ፋሲል የኤርትራ የውጭ ጉዳይ ሚኒስቴር የሚኒስትር ጽህፈት ቤት ዳይሬክተር። እሺ አቶ ጸሐየ ፋሲል በጣም አመሰግናለሁኝ። ለጊዜው አሁን የደወልኩበት ምክንያት ሰሞኑን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ፓርላማቸው ላይ አድርገውት በነበረ ንግግር ከእንደራሴ ለተነሳ ጥያቄ በተለይ በሰጡት አንድ መልስ ኤርትራን የሚመለከት ትንሽ ሰፋ ያለ ንግግር አድርገዋል እና ከዛ ውስጥ አንደኛው የኤርትራ መንግስት አካባቢውን የማተራመስ ፖሊሲ የያዘ መንግስት ነው። ይህን ፖሊሲም አይለውጥም የሚል አቋም ነው ያንጸባረቁት ጠቅላይ ሚኒስትሩ። ላስደምጦት ስ የተናገሩትን ነገር ቀንጨብ አድርጌ የሻእቢያ መንግስት አካባቢውን የማተራመስ አባዜውና ፖሊሲውን እስካሁንም አልቀየረም። ስለዚህ ይህንን ፖሊሲ የማይቀይርበት መሰረታዊ ምክንያት ደግሞ አለው በአገሩ ውስጥ የተከሰቱ ችግሮችን ውጫዊ አድርገው ለህዝቡ ለማሳየት ብቸኛው መንገድና አማራጭ ሌሎች እያጠቁኝ ስላለ ወደ እነዚህ ትኩረቴን አድርጋለሁ ብሎ ህዝቡን የማታለል የማታለያ መንገድና ስትራቴጂ ነው። ስለዚህ በአጭር ጊዜ ውስጥ ያቆማል ተብሎ አይወሰድም። ይሄንን ፖሊሲ መቀየር ያለበት ከሆነ መጀመሪያ በውስጥ ጉዳዩ በማተኮር በመቶ ሺዎች እየኮበለሉ ያሉ ወጣቶችን ለማዳን የውስጥ ፖሊሲ ለውጥ ማድረግ ያስፈልገዋል። ይሄንን የውስጥ ፖሊሲ ለውጥ ካላደረገ በስተቀር ጎረቤቶቹን በተለይም ኢትዮጵያን እና ጅቡቲን በማተራመስ ይሄንን አጀንዳውን ውጫዊ ለማድረግ መስራቱን የሚቀጥል ይሆናል። ይሄ ሰርቫይቫል ወይም ደግሞ የመኖሪያው አጀንዳ ሆኗል። አቶ ፀሐዬ ምንድን ነው የኤርትራ መንግስት ምላሽ ለዚህ የጠቅላይ ሚኒስትሩ አባባል? በመጀመሪያ እድል ስለተሰጠኝ ላመሰግን እፈልጋለሁ። ከዛ ባሻገር የወያኔው መሪ የወያኔው ስርዓት ኢንተርናሽናል ሕግ በመጣስ የኤርትራን ሉዓላዊ መሬት እንደያዘ ሁሉ ይታወቃል። ይህን የሕግ መጣስ ተግባር ለመሸፈን በተለያዩ ጊዜያት የወያኔው መሪ ዘራፍ እያሉ መደንፋት ልምድ ሆነባቸዋል። ይህ አልኩት ብቻ ሳይሆን ያለ አንዳች እፍረት የኤርትራን መንግስት የመቀየር እቅድ እንዳላቸውም ብዙ ጊዜ ለፍልፈዋል ማለት ነው። የወያኔው መሪ ፉከራ ሲያሰሙ ሌላም ምክንያት አላቸው። በኢትዮጵያ ውሽጣዊ ሁኔታ ሲዋጠሩ የኢትዮጵያን ህዝብ ትኩረት ወደ ሌላ ለመጠምዘዝ የሚጠቀሙበት አሮጌ ስልት ነው። እውነት መናገር ከሆነ ኤርትራ የዚህን ቀጠና ወይ ድማ የዚህን ሪጅን ሰላም የምት የምትተራምስ አይደለችም። ኢትዮጵያ በጭራሽ ለመናገር እውነቱን ለመናገር ከሆነ ኢትዮጵያ ወይ ደግሞ የወያኔው ስርዓት በአሁኑ ጊዜ ይህን ቀጠና ማተራመስ ከጀመሩ ብዙ ጊዜያቸው ነው። ሶማሌ ውስጥ የመበታተን አጀንዳ፣ ኤርትራ ውስጥ ይኸው ሉላው መሬት የመያዝ ይህ ሁሉ መረጋገጫ ነው ማለት ነው። የወያኔው መሪ ፉከራ በሚያሰሙበት ወቅት ምናልባት የሰብአዊ መብት ምክር ቤት ውድቅ የሆነ የጥላቻ ፖሊሲ በተነሳበት ጊዜ ይህን ጉዳይ ሲናገሩ ምናልባት ግፊትም ኖሯቸው ሊሆን ይችላል። በአጠቃላዩ ይህ ከኃላፊነት የራቀ የወያኔው መሪ ዲስፖርት ኤርትራ በስጋት የምታይ አይደለም። በአሁኑ ጊዜ የወያኔው መሪ የጦርነት ጥሩንባ ከመንፋት ይልቅ ከታሪክ ቢማሩ የተሻለ በሆነ ነበረ። ኤርትራ ሀገር የማልማትን ቀዳማው ፖሊሲዋን በስፋት እየተንቀሳቀሰችበት ነው። የሀገር ልማት ደግሞ ካለ ሰላምና የዚህ ቀጠና መረጋጋት በሚፈለገው ግስጋሴ ሊካሄድ እንደማይቻል የታወቀ ስለሆነ ነው። ስለዚህ ኤርትራ ለሰላምና ለቀጠናው መረጋጋት እንጂ ለሌላ መተራመስ አጀንዳ የላትም፣ ጊዜም የላትም። ይሄ ነው መልሳችን። አቶ ጸሐዬ፣ ከዚህ አስከትለው ግን ጠቅላይ ሚኒስትሩ የተናገሩት ጉዳይ ትንሽ ጠንከሬ ያለ ነው። እስቲ ያዳምጡት። የኢትዮጵያ ህዝብም ሆነ የኤርትራ ህዝቦች የሚጠቀሙት ከሰላም። ስለዚህ ሰላም ለእኛ የመጀመሪያውም የመጨረሻውም ይሆናል። ነገር ግን የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነና ኢትዮጵያንና ሌሎች አጎራባች አገሮችን ለማተራመስ የያዞን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ስለዚህ ይሄ በሚሆንበት ጊዜ የኢትዮጵያን ህዝብ በማሳወቅ የኢትዮጵያ መንግስት ሰላምን የሚፈልግ መሆኑ እንደ ተጠበቀ ሆነው፣ ነገር ግን ሁልጊዜ ጊዜ ሰላም የሚያውቅ ጎረቤት ባለበት ሁኔታ አጋምን የተጠጋች ቁልቋል እንዳንሆን ሁልጊዜ ጥንቃቄ ማድረግ ስለሚገባን ጊዜው ሲደርስ ለኢትዮጵያ ህዝብ ገልጸን አስፈላጊውን እርምጃ መውሰድ የምንገደድበት ሁኔታ ይኖራል። ይሄንን ለዓለም ህብረተሰብም አሳውቀናል። አቶ ጸሐዬ የኤርትራ መንግስት እንዴት ነው የሚገነዘበው ይሄንን የጠቅላይ ሚኒስትሩን አባባል? ይህ ጠቅላይ ሚኒስትር አባባል ከኢትዮጵያ ህዝብ ጋር ግንኙነት እንዳለው ለማስመሰል የሚባል እንጂ በስጋት መልክ የምናየው አይደለም። ይህ የተለመደ ከጊዜ ወደ ጊዜ ከአመት ወደ አመት የመንግስት የመገልበጥ እርምጃ እንወስዳለን፣ ትንኮሳ እናደርጋለን። ይሄ የተለመደ ስለሆነ እኛ በስጋት በትልቅ ስጋት አይሰነው ስጋት ውስጥ የሚያወጣን ጉዳይ አይደለም። ምን በመጋረጃ ከኋላ ምን እንዳለ ኢትዮጵያ ውስጥ ስለምናውቅ፣ ምን አይነት መዋጥር ውስጥ ገብቷል የወያኔው ስርዓት ስለምናውቅ፣ እሱን ለመጠምዘዝ ካልሆነ በስተቀር ለፕሮፓጋንዳ ለሌላ ፍጆታ እንጂ ይሄ ነገር እኛን የሚያሰጋን ጉዳይ አይደለም። ለመሆኑ በማንኛውም መንገድ ይህንን በተመለከተ የኤርትራ መንግስት የሚያደርገው ዝግጅትም ይሁን ሌላ አይነት እንቅስቃሴ ይኖራል። በማንኛውም መንገድ በዲፕሎማሲውም በኩል ሊሆን ይችላል፣ በወታደራዊውም መስክ ሊሆን ይችላል፣ በህዝቡ ውስጥ በሚሰሩ ስራዎችም ሊሆን ይችላል። ምንድን ነው የኤርትራ መንግስት በአሁኑ ሰዓት እያደረገ ያለው? የኤርትራ መንግስት በእውነቱ ትኩረቱን ጠምዝዞ ከልማት ውጪ ወደ ሌላ ሊሄድ አይፈልግም። የእኛ ዝግጅት ሁል ጊዜ ለሰላም፣ ለሪጅናል ስታቢሊቲ ሁል ጊዜ እንደ ሰራን ነው ጥረት እናደርጋለን። ሰላም ለእኛ በእውነቱ ሰላም ለልማት ይሁን ለማንኛውም ነገር ለህዝባችን ጥቅም ሰላም ነው። ለሰላም ደግሞ እንዋጋለን፣ ለሰላም እንጥራለን፣ እየጣርንም ነው እንጂ ይሄ አሁን የጠቅላይ ሚኒስትሩ ዲስኩር ከቀንደኛው ዓላማችን የልማት ትግል ከሱ አይጠመዝዘንም። እዛው ነው ያለነው። ምንም የሚያስፈራ ጉዳይ አይደለም። ለአቶ ፀሐዬ እርሶ አሁን የሚሉኝ የኤርትራ መንግስት ለሰላም ፍጹም ዝግጁ መሆኑን ነው በተደጋጋሚ ጊዜዎችም ይሄንን በተለያዩ አጋጣሚዎች ከተለያዩ ባለስልጣኖቻችሁ እንሰማለን። ጠቅላይ ሚኒስትሩ ካሉት ምስቲ በዚሁ ፓርላማ ላይ እንደዚሁ ቀን ጭባ ርጊያ እንደላሰማሁት በእኛ በኩል አሁንም ሰላም ብቸኛው አማራጫችን ነው። ሰላም የእድገት መሰረት ነው። ስለዚህ ለሰላም አበክረን እንሰራለን። አሁንም ጥያቄያችንና የሰላም እጅ ዘርግተን በጠረጴዛ ዙሪያ ተደራድረን ያሉትን ችግሮች ለመፍታት ሙሉ ዝግጁነት አለን። ምንድን ነው ታዲያ ችግራችሁ አቶ ጸሐዬ? ይሄ የወያኔው መሪ ሰላም ሰላም የሚሉት ለይስሙላ ነው። መጀመሪያ ነገር የኤርትራን ሉላው መሬት ይዞ ሰላም ሰላም ይሎ ብሎ መዘመር ለእኛ ትርጉም የማይሰጠን ነው። የአንድን ሀገር ሉላው መሬት ይዘ ሰላም ሰላም ሲባል ትንሽ አስቂኝ ይሆናል ጉዳዩ። ስለዚህ ለሰላም እርምጃ አይደለም ይሄ የሚነገረው ያለው ለትንኮሳ ለሌላ ፍጆታ ካልሆነ በስተቀር ሰላም በእውነት ሰላም ከተባለ መጀመሪያ ከሉላው መሬት ኤርትራ መውጣት አስፈላጊ መሆኑን ሊሰመርበት ይገባል። ይህንን ጉዳይ በተመለከተ የኢትዮጵያ ባለሥልጣናት ብዙ ጊዜ በአልጀርሱ ስምምነት መሰረት ቁጭ ብለን እንጨርሰው፣ ቁጭ ብለን ተነጋግረን እንፈጽመው ይህንን ጉዳይ ሲሉ ነው የሚሰማው። በኤርትራ በኩል ደግሞ ወደ ንግግር ከመግባታችን በፊት እርምጃዎች ይወሰዱ ነው እያላችሁ ያላችሁት እና ተቀምጦ ተነጋግሮ ሁኔታውን መጨረስ ምንድን ነው ችግሩ አቶ ጸሐዬ የአልጀርሱ ስምምነት የመጨረሻ ደረጃ ላይ ደርሷል ውሳኔ ተሰጥቶበታል ምንም መሬቱም ተከልሏል ምንም የሚያነጋግር ጉዳይ የለም በመሬቱ በኩል በሌላ የሁለቱም ግንኙነት ባይላተራል ሪሌሽንስ ከሆነ መጀመሪያ ከሉላው መሬት ወጥተው ለመናገር ችግር አይደለም። ግን የአንድን ሀገር ሉላው መሬት ይዘህ እንደገና እንናገር እንሳሳት ምናምን መባል ይሄ ልግጫ ነው እንጂ በእውነቱ ሲሪየስ ሊወሰድ የማይገባው አባባል ግን ሁለታችሁም ስለ ሰላም ስትናገሩ ለሰላም ስትሉ መክፈል ወይም መልቀቅ የሚገባችሁ አካባቢ ያለ አይመስላችሁም? መቻቻል ያለባችሁ አካባቢዎች የሚኖሩ አይመስላችሁም? እንትን እኮ ስምምነቱ ብዙ ዓመት የወሰደ ኢንተርናሽናል አርቢትሬሽን የጨረሰው ጉዳይ ስለሆነ እሱ ላይ ተመልሶ መምጣት ጉዳዩን ወደኋላ መጎተት እና ለሌላ አንጻር ሰላም መናገር ካልሆነ በስተቀር ትርጉም የለውም። ሰላም ሲባል ለፍርድ የቀረበውን ውሳኔ ስራ ላይ መዋል አንደኛው ቀዳመው ተግባራዊ መሆን ያለበት ጉዳይ እሱ ነው። ከዛ በኋላ የፈለከውን አይነት ሁለትዮሽ ንግግሮች ለማድረግ ችግር ያለው ነገር አይደለም። መጀመሪያ ግን ያለቀለትን ጉዳይ ኢንተርናሽናል ሎው ተብሎ ብዙ ጠበቃዎች ብዙ ጊዜ የፈጀውን ጉዳይ እና ወደ ውሳኔ የገባውን ጉዳይ እንደገና ለመፍታት መሞከር ነገሩን ወደኋላ መጎተት ካልሆነ በስተቀር ለሰላም ያለው ጉዳይ ይሄ ነው ተብሎ ሊነገር አይችልም። አቶ ጸሐዬ ቅድም እርሶም ጠቆም አድርገው ያለፉት ጉዳይ አለ የዚህ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ውሳኔን አስመልክቶ ነው እና ከፍተኛ ኮሚሽነሩ ያወጣውን ሪፖርት አስመልክቶ ነው እና እሱንም በተመለከተ ጠቅላይ ሚኒስትሩ በፓርላማው ላይ የተናገሩት ነበር ና እስቲ ያዳምጡት በቅርቡ የተባበሩት መንግስታት የሰብአዊ መብት ካውንስል ያወጣው ሪፖርት በመንግስቱ ዙሪያ እና ህዝቡ ምን ያክል እየተሰቃየ እንዳለ በግልጽ ያሳየበት ሁኔታ አለ። የዓለም ህብረተሰብም ይሄን ሪፖርት ተቀብሎ አስፈላጊውን እርምጃ ይወስዳል የሚል እየጠበቅን እንገኛለን። አቶ ጸሐዬ ምንድን ነው ለዚህ እርስ የሚሉት? ይሄ የውጭ ከሆነ ፖሊስ የሰብአዊ መብት ምክር ቤት ሪፖርት የፖለቲካ አጀንዳ ያለው ፈጽሞ ከእውነት የራቀ ማናቀረበው ናቀረበው ቢባል ደግሞ ሶማሌና ጅቡቲ ሶማሌና ጅቡቲ የሚያቀርቡት ክስ እንግዲህ ራሱ ትርጉሙ ምን እንደሆነ ለመረዳት ቀላል ነው መሰለኝ። ማ እንግዲህ ጅቡቲ ራሷ ሶማሌን ብትሆን ፌልሴት ተብለው እስከ ዛሬ ድረስ በሽግር ላይ ያሉ ሰዎች ስለ መብት ሲናገሩ በእውነቱ የመሳቂያ ነው። ስለዚህ ጠቅላይ ሚኒስትሩ እችን ሊጠቀሙባት የሚሞክሩት በእውነቱ ከእውነት የራቀ አነጋገር ስለሆነ ብዙ ስጋት ላይ የሚጥል ጉዳይ አይደለም። የፖለቲካ አጀንዳ ነው። ይሄ ደግሞ ቀስ በቀስ በትግል ሀገሮች ጉዳይ እየገባቸው ህዝቦች ጉዳይ እየገባቸው ይህንን ክስ እየተቃወሙት መሆኑን ስለሚያውቁት ስለሆነ የሚያሰጋ ጉዳይ አይደለም። በነገራችን ላይ ጅቡቲና ሶማሊያ ያቀረቡት ምርመራው እንዲራዘም ለአንድ ዓመት የቀረበውን ሀሳብ ነው። በዚህ በኩል ኤርትራ ከመርማሪው አካል ጋር ከሰብዓዊ መብቶች ምክር ቤት ጋር አትተባበርም ይሄ ያሳዝነናል ሲሉ የአውሮፓ ህብረት ተጠሪም ሀሳባቸውን ሰጥተው ነበር። በዛ ስብሰባ ላይ ኤርትራ ምን ያህል ነው የምትተባበረው ከዚህ ምክር ቤት ወይም ከውሳኔ ሀሳቡ ጋር ወይም በአጠቃላይ ሰብዓዊ መብቶች አያያዝ ፍተሻ እንዲደረግ ሀገሪቱ ውስጥ መጀመሪያ ይሄ የህዝብ መብት ምክር ቤት ትራንስት ስፔሲፊክ በሆነ በፖለቲካው አጀንዳ ለማጥቃት ኤርትራን ለማጥቃትና ለመለየት የታሰበ አጀንዳ ነው እንጂ ሌላ ጉዳይ አይደለም። በዓለም ውስጥ እንደሚታየው የሰብዓዊ መብት በኤርትራ የተሻለ ሁኔታ ላይ እንዳለ ነው የሚታወቀው እንጂ የፖለቲካ አጀንዳ ብሎ ብዙ ብዙ መናገሩን ትርጉም ያለው አይደለም። በእውነት ለመናገር ከሆነ ስለዚህ የኢትዮጵያ መንግስት አ በውስጡ በውስጡ ሀገር ያለውን ሁኔታ ስንናገር ምን አይነት ሁኔታ እንዳለ ስለ ሰብአዊ መብት ኢትዮጵያ ውስጥ ሁሉም የሚያውቀው ስለሆነ ይሄ ደብል ስታንዳርድ አሰራር የሰብአዊ መብት ምክር ቤት ለእኛ ብዙ ትርጉም ሰጥተን እኛ ከነሱ ጋር የፖለቲካ አጀንዳ እንዳላቸው እያወቅን እነሱ ባሉት እየጠመዘዙን ልንሄድ አንችልም። ስለዚህ ኤርትራ ውስጥ ሰብአዊ መብቶች አይጣሱም፣ አይረገጡም ነው የሚሉኝ አቶ ሳዬ። የሰብአዊ መብት ችግር በማንኛውም ሶስተኛ ዓለም ውስጥ ያለ ጉዳይ ነው። ይሄ ደግሞ ከጊዜ ወደ ጊዜ እየተሻሻለ የሚሄድ በተለያየ መንገድ ጥረት የሚደረግበት እንደመሆኑ መጠን ከሀገር ወደ ሀገር ሊለያይ ይችላል። ግን በተዛማዲ አዛምደ ሲታይ የተሻለ ሁኔታ ላይ ያለው ነው። የኤርትራ ሰብአዊ መብት ጥበቃ ከኢትዮጵያም የተሻለ ኤርትራ ውስጥ ነው ያለው። በዚህ ሁኔታ ታዲያ ለምንድን ነው ላይ ስሙላ ስለተደረገ በሀሰት ወንጅሎ በግፍ አስሮ ኢትዮጵያ ውስጥ የሚደረገውን የሚታወቅ ነገር ስለሆነ የሚደበቅ ነገር አይደለም። ስለዚህ ስለ ሰብአዊ መብት ስትናገር ማ መሆንህን አገር ውስጥ ምን እንዳለው ማወቅ አስፈላጊ ነው። ለምንድን ነው በዚህ ሁኔታ ታዲያ የእርስዎ መንግስት የውጭ መርማሪዎች የውጭ ፈታሾች ገብተው ምርመራ እንዲያካሄዱ የማይፈቅደው? ምክንያቱም የምርመራው የምርመራው ሁኔታ ለምን እንደተፈጠረ ከመጀመሪያው ሲወለድ ጀምሮ ለምን የ የፖለቲካ አጀንዳው እንዳለው ስለታወቀ ይህንን ሕጋዊ አድርጎ መቀበል በእኛ በኩል ተቀባይነት የለውም። አቶ ጸሀዬ በዓለም ዙሪያ የኤርትራ ወዳጆች ብዙ ናቸው። በመንግስታትም ደረጃ ይሁን በግለሰቦች ደረጃ በየትም ሀገር ውስጥ ባሉ ለኤርትራ ሕዝብ የድጋፍ ድምጻቸውን የሚያሰሙ ብዙ አሉ። ይሄ ይታወቃል። አሁን እርስዎ ግን ሲናገሩ ዓለም ኤርትራን የሚቃወም የሚመስል ቃና አለው ንግግር ውስጥና ለምንድን ነው ዓለም አቀፍ ሴራ በኤርትራ ላይ ሊካሄድ ይችላል ብለው የሚያስቡት? ዓለም አቀፍ ብዬ አልተናገርኩም። እርሷን አለ እንዲመስል መንግስታት የኤርትራን ፖሊሲ በመቃወም ነጻ የሆነ ፖሊሲ በመቃወም አንጻር የኤርትራ የሚወሰዱ ብዙ ነገሮች እንዳሉ የታወቀ ነው እንጂ ሁሉም አይደለም። በዚህ በሰብአዊ መብት ምክር ቤቱን እንደታየው ብዙ ሀያላን ሀገራትን ኢትዮጵያ ኤርትራን ደግፈው እንደተናገሩ ማወቅ ይቻላል። ማለት እስቲ አንድ ሌላ ነጥብ ላንሳ አሉት። የኤርትራ ወጣቶች በብዛት እየተሰደዱ ነው። አሁን ያሉት ጠቅላይ ሚኒስትሩ ካነሷቸው ነጥቦች አንዱም ይኸው ነው። ኢትዮጵያ ይሄንን ሁኔታ የመሸከምም ኃላፊነት ወድቆባታል ነው ያሉት። በብዙ በዓለም ዙሪያ ባሉ የስደት ታሪኮች ውስጥ በተለይ በሜዲቴራንያን አካባቢ ያለውን ሁኔታ ስንመለከት በአብዛኛው ኤርትራውያን ለችግር መጋለጣቸው ነው የሚታየው። በመቶ ሺዎች የሚቆጠሩ ወጣቶች እየተሰደዱ መሆኑ ነው የሚሰማው። ከምንድን ነው ይሄ የመጣው? ለምንድ ነው እንደዚህ አይነት ስደት የሚፈጠረው በአንዲት መብቶች በሚከበሩባት ሀገር ውስጥ? መጀመሪያ ነገር ኢትዮጵያ ውስጥ የስደተኞች ሰፈራ ሲቋቋም ከሀያላን መንግስታት ጋር ባጀት በመጠየቅ የኤርትራን ወጣቶች ለመሳብ ብዙ የመሳብ ስትራቴጂ እንደተወሰደ የታወቀ ነው። አሁን በማንኛውም ቦታ የኤርትራ ወጣቶች በነጻ ቪዛ ለማግኘት ይችላሉ የተባለ ብዙ ፕሮፓጋንዳ ተደርጎበት የተደረገ ጉዳይ ስለሆነ ብዙ ባጀት የፈሰሰበት ብዙ ሀንጎልም የተጠቀመበት ስለሆነ የኤርትራን ወጣቶች ወደ ውጭ ለመሳብ ዋነኛው ምክንያት ይሄ ከውጭ የመሳብ ጉዳይ መሆኑን አረጋገጥ እፈልጋለሁ። ሌላው ጉዳይ ከሰፈራውም ቢሆን ከኢትዮጵያ ውስጥ ሰፈራውም ቢሆን በስም በኤርትራውያን ስም የሚወጡት ኢትዮጵያውያን በተለይ ከትግራይ ክፍለ ሀገር በሺዎች የሚቆጠሩ በኤርትራ ስም የሚወጡ አሉ። ሶማሊያውያን አሉ፣ ኢትዮጵያውያን አሉ፣ ብዙ አሉ። ስለዚህ ሁሉ የሚወጣው ኤርትራዊ ማለት አይገባም። የሞቱትን ሲታዩ ውስጣቸው የሚገኘው መታወቂያ የኢትዮጵያ ሆኖ በኋላ ግን የኤርትራኖች ናቸው ይባላል። ስለዚህ ብዙ የተጠላለፈ ጉዳይ ስላለበት አሁን በዚህ በአጭር ጊዜ ውስጥ ይህን ጉዳይ በእውነቱ አንድ መድረሻ ልናደርግበት አንችል። አቶ ጸሐየ ፋሲል ለጊዜው ለማብራሪያው፣ ለተለመደው የቅርብ ትብብሮ በአድማጮቻችን ስም በጣም አመሰግናለሁኝ። እኔም በጣም አመሰግናለሁ። እግዚአብሔር ስል